የባህል መድረክ ስዕል ለእኔ ሰላም የሚሰጠኝ፣ ሀሳብ ሲበዛብኝ፣ የሚያስጨንቁና የሚያሳዝኑ ሁኔታዎች ሲገጥሙኝ ነፃ የመሆንበት ነው ይሉናል ዛሬ በእንግድነት የምናቀርባቸው ሰዓሊ ዳንኤል ጌታሁን። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ ሰዓሊ ዳንኤል የሚስሏቸው ስዕሎች አብዛኞቹ የኢትዮጵያውያንን ባህልና አኗኗር የሚያንጸባርቁ በመሆናቸው በሚኖሩበት በቶሮንቶ ካናዳ የሚገኙ ኢትዮጵያውያን አገርን አስተዋዋቂ አምባሳደር ነው የሚሏቸው። ሰዓሊ ዳንኤል በብሩሽና በቀለም ብቻ ሳይሆን የሚስሉት በዲጂታልም እንደሆነ ይናገራሉ። የዲጂታል ስዕል ስንል ምንድን ነው? በእለቱ ዝግጅታችን ሰዓሊ ዳንኤል ጌታውንና ስዕሎቻቸውን እንዲሁም ስዕል በምስል የሚታ የሚታሰብ እይታዊ ቋንቋ ነው የሚሉንን የስዕል መምህር በእንግድነት ይዘናል። መልካም ቆይታ። የሥነ ጥበብ ምሁራን ስዕል የራሱ ቋንቋ አለው ይላሉ። ከሦስት ዐሥርተ ዓመታት በፊት በኢትዮጵያ የሥነ ጥበብ ትምህርት ቤት የተመረቁት ሰዓሊ ዳንኤል ጌታሁን ስዕሎቻቸውን በፌስቡክ ገጻቸው ላይ መለጠፍ ከጀመሩ ጊዜ አንስቶ ስራዎቻቸው በርካታ አድናቂዎችን አትርፈዋል። አዲስ አበባ አርት ስኩል ስነ ጥበብ ትምህርት ቤት አስራ ዘጠኝ ተሰማንያ ዓመተ ምህረት ነው የተመረኩት። ከዛ በኋላ ውጪ ነው ካናዳ ነው የኖርኩት። ማለት እስካሁን ደስ ያው ካናዳ ነው ያለሁት። ብዙ ጊዜ ስራዎች ዲጂታል ሰራት በኮምፒውተር የሚሰራ ነው። ኦይል ኦይል ኦን ካንቫስ ላይ ነው የምሰራው እና ስራዎች ብዙ ጊዜ የሚያተኩር ጠቅላላ ብቻ ኢትዮጵያን ነክ የሆነ ነገሮች ብቻ ነው። ለምንድን ነው ባህላዊ ነገሮችን ብቻ የሚያንጸባርቁ ስዕሎችን የሚስሉት? ብዙ ጊዜ ባህሌን ነው የምወደው። ኢትዮጵያዊነት መሆን አለበት ነው የእኔ ፊሎሶፊ። ምክንያቱም ኢትዮጵያዊ ስኮንክሮስ ያለውን አካባቢ እና ራሴን ነው ኤክስፕረስ ማረቀው ራሴ ኢትዮጵያዊነቴን የኢትዮጵያን ባህል ነው። ሁሉም በየሀገሩም የራሱን ነው። አሜሪካን ብ አሜሪካን አሜሪካ የራሳቸው አለ፣ ቻይና የራሳቸው፣ ህንዶች የራሳቸው ሁሉ አለ እና እኔ ብዙ ጊዜ ኢትዮጵያን ባህል ነው ሞር ምክንያቱም ያደግኩበት ከልጅነት የጀምሮ ሳያ የከረምኩት ነው ማለት ነው። እና ሲግኒቸር መኖር አለበት ነው ምንቻል ሲታይ ይሄ ትክለትም የኢትዮጵያ ባህል ኢትዮጵያ አርቲስትም ለየት ያለ ስለሆነ የቡና ሴሬሞኒው ለየት ይላል። ሁሉ ነገር የተለያየ ስለሆነ ያንን ነው እኔ ምሳ በቃ ያ ስለሚያስደስተኝ ነው። እኔ ሰዓሊ ዳንኤል እንግዲህ መተዳደሪያው ስዕል ነው ማለት ነው። አይደለም፣ አልቀጠልኩበትም። ከዛ እንዴት ከትምህርት ቤት ከመጣሁ በኋላ አልቀጠልኩበትም። ለብዙ ዓመትም ሳልሰራ ነበር። አሁን አሁን ነው መስራት የጀመርኩት። መለስ የምታወቀ ሰው አይደለሁም። አሁን ፌስቡክ አጋጣሚ ያገኘውና በዚ ራሴ እንትን ማድረግ ጀመርኩ። አንዳንድ መሳሪያዎችን ሰው የሚገዛ ቤቴ ድረስ የመጣል በቤቴ ነው ዝም ራሴ እንደ ፓርትታይም ስራ ማለት ነው እና ያንን እንሰራለሁ። በቃ አዲስ አበባ ተወልደው ያደጉት ሰዓሊ ዳንኤል ጌታሁን ስዕል የመሳል ፍላጎታቸው የጀመረው ገና ከህፃንነታቸው ጀምሮ እንደነበር ይናገራሉ። ስምንተኛ ክፍል ሳሉም ከትምህርት ቤታቸው ሽልማት እንደተቀበሉ ያስታውሳሉ። ከዚያም ነው ተሰጧቸውን ለማሳደግ አዲስ አበባ የስነ ጥበብ ትምህርት ቤት የገቡት። ከልጅነት ጀምሮ ነው ያው ስምንት ዓመት ልጅ፣ ገና ልጅ እያለው በቃ ትምህርት ቤት ሁሉ እያለው ደብተሬ በሙሉ ያው በስዕል ነበር ሚያልቀው። ሁልጊዜ መስራት እወድ ነበር ላይ እና ክላስ ውስጥም በጣም የኔ ደብተር በጣም ንጹህና በጣም የሚያምር ነበረ። ከውስጥ በላስቲክ ሸፍኖ ዋለው እንደዚህ ተራራ፣ ጎጆ ቤቶች ምናምን ሰራ ነበር። ከዛ ስምንተኛ ክፍል እያለውም እንደውም ትንን አግኝቻለሁ ማለት ሽልማት ማለት በአመቱ መጨረሻለትም በኋላ ወደ አርት ስኩል ገባሁ ማለት ነው። አስራ ዘጠኝ መቶ ሰባ ስድስት ማለት ነው በፈረንጅ ማለት ነው። ምና ከዛ ተመረኩ ከዛ እንደተመረቅኩ ለሁለት አመት ተኩል አስኮ ምናምን የጫማ ፋሽን መስራት ጀመርኩ ማለት ሞዴል። ከዛ በኋላ ወደ ጣሊያን ሀገር ለዚሁ ስልጠና ተላኩ ማለት ነው። በቃ ከዛው በደርግ ጊዜ ስለነበር ወደ አልተመለስኩም ማለት ነው። በቃ እስከ ዛሬ ያው እንደወጣው ነው ማለት ነው። ብዙ ጊዜ በዛ ስራ አልሰራበት የተለያየ ሌላ ስራዎች ነበር ምሰሩ። ምክንያቱም በዚህ በአርት መተዳደር በጣም ከባድ ነው። በጣም አትሊስት ፌመስ ካልሆን ድረስ ማለት ግን ስቲል አርትን ስለምወደው ሁሉ ጊዜ ይሰራሉ። አሁን እንዲህ እንድሰራ ያደረገኝ ሞር እንደውም ፌስቡክ ነው ነው ብለው ሞስት ዲ ዲጂታል እና እንትን ነው የምሰራቸው ፔይንቲንግ፣ በዘይት ቀለም ሸራ ላይ ማለት ነው። የአይናቸው ትላልቅ ምናምን የምሰራቸው በቃ ይሄ እራሴ ስታይል ነው። አፍንጫቸውን በጣም አረዝማል። አፍንጫ ከሰራቸው በጣም አሳንሳል። ይሄ የኢትዮጵያን አርት ትራዲሽናል አርት ነው። በዲጂታል ስዕል መሳል ሲባል ምን ማለት ነው? ዲጂታል ማለት ኮምፒውተራይስ ነው፣ ኮምፒውተር የሚሰራው ማለት ነው። ልክ አሁን ፎቶሾፕ እንደሚሰራው እንዴት ብለ እናንተ ሰርተፍኬትድ ቴክኖሎጂ ሶፍትዌር ነው የሚሰራው። ሶፍትዌር እንበላው እዛው ለሶፍትዌሩ ለማለት ሁሉ ነገር አለ ብሩሹም፣ ቀለሙም ልክ ፎቶሾፕ ላይ እንዳለው አይነት እና መስራት የምንችላለን ማለት ነው። በዛ የቴክኖሎጂ ውጤት ነው። በየጊዜው አዳዲስ ሶፍትዌሮች እየተሻሻሉ እየተሻሻሉ የሚመጡ እና ሶፍትዌሩ ስም ፔይንት ነው። ፔይንት ነው የሚያረቀው፣ ፔይንተር ነው ራሱ ሶፍትዌሩ ስም ማለት ነው። የተለያዩም ሊኖሩ ይችላሉ። እንግዲህ ታዲያ በዚህ ይህንን ሶፍትዌር ወይም ደግሞ ይህንን በዲጂታል በኮምፒውተር የሚጠቀም ሰዓሊ ብዙ ተሰጥኦ አያስፈልገውም ማለት ነው ያስፈልገዋል። ቱማ ታለንትም ታሌንቱ ከሌለሽ ስማት እንዴት ብዬ ልንገርሽ? አሁን ለምሳሌ በእጃችን መብላት የለመድን እንደገና በሹካ ማብላት ማለት ነው። እንዴት ነው ያን ነገር መጠቀም ቻልንበት? ቴክኖሎጂ እንጂ መችሎታ ማለት ያስፈልግሻል። ቀለምና እርሳስ እንደምትሽ ነው የምትሽ። እዛ ላይ ግን ዲስፕሌይ የሚሆነው ሞኒተሩ ላይ ያው እንደ ስዕል ነው ማለት ነው። ልክ እንደምትሰሪው የምንሰራው ዘይት ቀለም ካንቫስ ላይ የምንሰራው ናቹራል ነው፣ ቀለም በጥብጠን ከቆሸሸ። ያኛው እዛ ላይ ምንም የሚቆሽሽ ነገር የለም ገባሽ? ግን ሞስትሊ ግን ያኛው ግን የሚያገለግለው ዲጂታል ይባል ለምንድን ነው ኮሜርሻል፣ ለሆነ ወይ ለኮሜርሻል ለምሳሌ ለመጽሐፍ ኢሉስትሬሽን፣ ለመጽሐፍ ከበር ለመስራት የመጽሐፍ ታሪክ እንደገና፣ የለም እንዲ የሆነ እኔ ኮሜርሻል የሆነ ነገር ለሱ ጥሩ ነው እንጂ ደንበኛ ሪያል አርት ፔንቲንግ ብለስ ለመስራት እንኳን አንችልም። በሱ አድቨርታይዝመንት እንደዚህ የመሳሰሉ ኪክ ነው። ደግሞ ፍጥነት ስላለው ቀለም ብሩሽ ምናምን እንዳታዘጋጅም ሁሉም እዛ ላይ ስላለች ቶሎ ወዲያው ፍጥነት። ግን ኦል እዛ ላይ ስታዩ ግን ያው ሪያል ነው የሚመስሉ እንደ ቴክስቸር ምናምን አይኖረውም። ለምሳሌ እንደ ስትሮክ ነገሮች አሁን ለምሳሌ ዘይት ቀለም ብሩሽ አላለ ስንቀባ ስትሮክ ይኖረዋል። አለ ዛ ኦሪጂናል እንዲህ እንዳስሰዋለን ማለት ነው። ስትሮክ ዲጂታል ላይ ግን አንዳዙ አይናችን ላይ ሎሎጅ የሚፈጥነው የዳንኤል ስዕሎች እጅግ ውብና አገር አስተዋዋቂ ናቸው የሚሉ ት በቶሮንቶ ካናዳ ነዋሪ የሆኑት ወይዘሮ የጋለም ክፍሌ ስለ ዳኒ ስዕሎችማ በጣም በቃ በጣም አድነቄም አልጨርሰውም። ዳኒ በጣም ጎበዝ ልጅ ነው። ስዕሎቹ ደግሞ ያው አይተሸዋል። ታይተው አይጠገቡም። ለምሳሌ እኛ እዚህ ሆነን ስናየው ሀገራችንን እናፍቃለን። የእሱን ስዕሎች እያየን ስራውን እናደንቃለን። ላይክ በብዙ ነገር ይገልጠዋል። በናፍቆትም በገጠርም ብትሄጂ፣ በሁሉም ነገር ላይክ ስለ ሀገር ብዙ ነገር ነው የሚገልጠው በስዕሎቹ ላይክ በሆነው ነገር ነው የሚገልጠው። በከተማም ብትመጪ በገጠርም ብትመጪ ብዙ ነገር ነው በቃ የሚያስታውሰን ስዕሎቹን በጣም ነው የምናደንቃቸው። ጥሩ ሰአሊ ነው። ሀገርን ያስተዋውቃል። ኢትዮጵያን በጣም ያስተዋውቃታል በስዕል በዚያው በካናዳ ነዋሪ የሆኑት አቶ ዘውድነህ ዋለልኝ የሰአሊ ዳንኤል ስራዎችን ከሚያደንቁ መካከል አንዱ ናቸው። ድሮ ጓደኛዬ ነው። በዚህ ላይ ጥሩ ሰአሊ ነው። ከስዕሎቹ ተካፋዮች ሆኜ ከምገዛቸው ደንበኞቹ አንዱ ነኝ። ስዕሎቹ በአብዛኛውን የሚያተኩሩት በአገር ባህል ውስጥ ሆነው የአገር ስዕሎች፣ የአገር ባህሎችን የሚናገሩ ናቸው። እኔ ከወሰድኳቸው ስዕሎቹ ውስጥ አንደኛው ከገበያ መልስ የሚል ነው። ሰዎች ከገበያ ሲመለሱ ታቸውን ሴት ሲሄዱ ነው። አንደኛው ደግሞ በበቅሎ ተጭና የምትሄድ ሴት ናት። ሌላው አንድ ባልቴት ጥጥ ሲፈትሉ ድቃቄት ሲያወጡ ድትን ሲያደርጉ ነው። ሌሎቹም እንደዚሁ ሳሲካሌጅ እናት የሚል ስሎች አሉት። እነዚህ እነዚህ ነገሮች በአብዛኞቹ ወደ ሀገር ቤት እና ሌሎቹ ደግሞ ቤተክርስቲያንን በተመለከቱ ናቸው ታቦቶችን መስቀል በዓልን የከተራን በዓል እነዚህ እነዚህን የመሳሰሉ ስዕሎችም አሉ በአብዛኞቹ ስዕሎቹ ላይ ለምሳሌ በዚህ በካናዳ የቅዱስ ዮሐንስ በዓል በምናከብርበት ጊዜ ብዙ ጊዜ ኤግዚቢሽን ይከፍታል በዛ ሰዓት ላይ ብዙ ሰዎች ያደንቁለታል የባህል ስዕሎችን አንዳንድ ህጻናቶች የማያውቁትን የባህላዊ ታሪኮችን ለማየት የመስቀልን አተባበር ቅዱስ ዮሐንስ ሲከበር ህጻናት ወጣባ የሆይ ሲዘፍኑ ያደረገበት አለ። አንድ ቦታ ላይ ደግሞ ሆያ ሆዬ ሲጨፍሩ ስኬች ነገር አወጥቶ ነው ስራቸው ያስራቸው አላስታውስም። እነሱ እነሱን አይቻለን ቅለታለ ለሌሎቹም ልጆችም ጥሩ አስተዋጽኦ ነው የሚያደርገው ባህልን በማስተዋወቅ ማለት ነው። ስዕል ሀሳባችንን የምንገልጽበት እይታዊ ቋንቋ ነው የሚሉን ታዋቂው የስዕል መምህርና የኢንላይትመንት አርት አካዳሚ በአማርኛ መጠሪያው የደብረ አብራሄ ጥበብ አስተዳዳሪ አቶ እሸቱ ጥሩነህ ሰዓሊ በቀለም ብሩሹ ሀሳቡን ይገልጻል፣ ይናገራል ይላሉ። ስዕል ባጭሩ እይታዊ ቋንቋ ነው። እይታዊ ቋንቋ ነው። በምስል የሚታሰብ ቋንቋ ነው። ምስል ስልሽ መጀመሪያ በጽሁፍ የሚታሰብ ቋንቋዎች አሉ፣ ተጽፎ በቃላት። ሁለተኛ እይታዊ ቋንቋ አለ። ሶስተኛ ሙዚቃዊ ቋንቋ አለ። እንዲህ እያልን ስንሄድ አካላዊ ቋንቋ እንቅስቃሴ አለ እና በእነዚህ ቋንቋዎች ስናስብ ለአምስቱም ህዋሳቶቻችን የተለያዩ ስሜትን፣ ህይወትን የምናጣጥምበት ወይንም የምንገልጽበት ቋንቋዎች አሉን። ከዛ ውስጥ አንዱ ስዕል ነው። ስዕል እይታዊ ቋንቋ ነው። በሰው ልጅ የሚሰራ ነው። የሰው ልጅ መጀመሪያ ራሱን የገለጸው በጽሁፍ ሳይሆን በስዕል ነው፣ በምስል ነው። ደግሞ ትልቁ ማስረጃው ቀደም ያሉት በጥንታዊ ዋሻ ውስጥ የተገኘ የሰው ልጅ ገና በድንጋይ ዘመን ጊዜ የሰራቸው ስዕሎች አሉ ሮክ አርትስ የሚባሉ እዛ ላይ የገለጸበት እንግዲህ ከዛ ጊዜ አንስቶ የሰው ልጅን እያገለገለ የሚገኝ አንዱ ስዕል ሰዓሊስ እንዴት ይገለጻል ሰዓሊ በትምህርት ነው በተፈጥሮ ነው እንደው ሰዓሊን ሁለቱም ነው የመጀመሪያው ተሰጥኦ ነው ተሰጥኦ ወይም ታለንት ይፈልጋል ይሄ ታለንት ደግሞ ቅድም መጀመሪያ ላይ እንደነገርኩሽ የውስጣዊ ስሜቶቻችን መገለጫዎች የማየት፣ የመስማት፣ የመንካት፣ የማሽተት፣ የመዳሰስ እነዚህ ተሰጦቻችን በተለያየ ምክንያት ከአንዱ አንዱ ይለያል፣ ከፍም ይላል፣ ዝቅም ይላል። እነዚህ እነዚህ ነገሮች ናቸው በውስጣችን ያሉት። አንዳንዱ ሰው ጥሩ የመስማት ችሎታ፣ የማዳመጥ ችሎታ አለው። አንዳንዱ ሰው ጥሩ የማየት እና የመመልከት፣ የማስተዋል ችሎታ አለው። አንዳንዱ ጥሩ የመናገር፣ ይሄ ኦራተር የሚሉት ወይም ደግሞ በእኛ አንደበተ ርቱዕ የሚሉት እንዲህ አይነት አለ እና ይሄ ተሰጦ መጀመሪያ መኖር አለበት ከውስጥ ያ ውስጣዊ ተሰጥኦ በትምህርት ተኮትኩቶ ማደግ አለበት። ምክንያቱም የበለጠ ሊገልጽ የሚችለው ትምህርት፣ ባጭሩ ተሰጥኦን በስርዓት እንዲገለጽ ያደርገዋል። ትምህርት ዋናው ኃይሉ ይሄ ነው፣ የማንኛውም ትምህርት ሲስተም መዘርጋቱ ነው። በአእምሮ ውስጥ የተሟላ ቅደም ተከተል ያለው ፊትና ኋላ ያለው የትኛው ተጀምሮ የትኛው እንደሚያልቅ የሚያሳውቅ የእውቀት ሂደቶች አሉ። እርግጥ እዚህ ላይ እንግዲህ ስዕል አብሮ በትምህርት ውስጥ የሚገኙ ከፍልስፍና ከነገረ ስን ወይም ደግሞ ኤስቴቲክስ እንግዲህ ይሄ ሁሉ በ ታዊ ቋንቋ ውስጥ ባለው ነው እና አልፎ ተርፎ ከማህበራዊ ከውስጣዊ ስሜት ጋር የተያዙ ራስን በራስ መግለጽ እንዲችል ስዕላዊ አደራረስ ህጎችን የሚያጠናበት እና ሌሎችም እንደዚሁ እያለ የምንሄድበት አለው። እንደ ማንኛውም ሰው ስዕል ትምህርት ይፈልጋል እና ክህሎት ይፈልጋል በእነዚህ ውስጥ ማለፍ አለበት። ሰዓሊውም ያቺ ውስጡ ያለችው ተሰጥኦ ግን መማሩን፣ እውቀቱን፣ ክህሎቱን ሲያገኝ የበለጠ እንዲወጣ ያደርገዋል። ሰዓሊው ያለ እድሜው ሊፈጠር ማህበረሰቡ ስለ ስዕል ካለው ግንዛቤ ሊቀድም ይችላል አሊያም ወደ ኋላ ሊቀር ይችላል ያሉት ሰዓሊ እሸቱ ጥሩነህ የማህበረሰቡ ስዕልን የማየት ግንዛቤ ለሰዓሊው ወሳኝነት አለው ሲሉ በምሳሌ ጠቅሰዋል። የማህበረሰቡ ግንዛቤ ሰዓሊውንም ስዕሉንም የመረዳትም የመቀበልም ጥያቄዎች ያነሳሉ። ይሄ በአውሮፓ ብዙ ጊዜ በአስራ ስምንተኛው ክፍለ ዘመን መጨረሻ አስራ ዘጠኛው መጀመሪያ ላይ በከፊል የታየ ነው። ከፕሬሽኒስቶች ከኤስፕሬሽኒስቶች እያለ የመጣ ነው። ያ ዘመን አልፎ አልፎ ተቀባይም ተቀባይም ያላገኙ በኋላ የታሪክ አምድ የሆኑ ሰዎች አሉ። በእኛም ሀገር በአፍሪካም ውስጥ ይሄ ችግር አለ። አሁን አሁን በአሁኑ ሰዓት ሠዓሊውና ማህበረሰቡ የመግባባት የመናበብ ጉዳይ ትንሽ ችግር አለው በመንግስትም ደረጃ በማህበረሰብ ደረጃ ሰአሊ፣ ደራሲ፣ ሙዚቀኛ ድጋፍ ደግሞ ማግኘት አለበት። ወይም ደግሞ ስፖንሰር የሚያደርገው ወይም ደግሞ ፓትሮን ያስፈልገዋል። የአውሮፓን ጥበብ ከፍ ያደርጉት ከነ ከጣሊያን ከሬኔሳንስ ሜዲቼዎች አንስቱ የተነሱ ታላላቅ ሀብታሞች፣ የሃይማኖት አባቶች፣ ልዩ ልዩ ስዕል አፍቃሪዎች፣ ሀያሲያኖች የስዕል እነዚህ እነዚህ ሰዓሊዎቹን ረድተዋል። የሰዓሊውንም ተሰጦ እንዲወጣ አድርገዋል። ልክ እንደዛ ሁሉ እኛም ሀገር ይሄ አሁን በቅርቡ እየታየ ያለ ነው። በዘመናችን በተለይ ብዙ ጥያቄው ጥራት ላይ ነው። የጥራት ጉዳይ ነው። ጥበብን ለማድነቅ አድናቂውም ትንሽ መሰረት ያገኝ የሚፈልግ ነው። በዘፈቀደ የሚሆን አይደለም። እንዲሁም አንድ የአውሮፓ ሰዓሊ ጥሩ ሰዓሊ እና ጥሩ አድናቂ ሲገኝ ጥበብ ታድጋለች። በዛው ልክ ደግሞ መጥፎ ሰዓሊ ወይም ደካማ ሰዓሊ እና ደካማ አድናቂ ደግሞ ከተገኘ ጥበብ የራሷን ጉድጓድ ትምሳለች፣ ትሞታለች የሚል አመለካከት አለው። ስለዚህ አንዳንድ ጊዜ ጊዜ የሚያገናኛቸዋል ጊዜ ይሄ ነው ትልቁ ነገር። በተለይ በጥበብ አለም ውስጥ የሰዓሊውን ተሰጥኦ የሚረዱ የሚኮተኩቱ፣ የሚያሳድጉ፣ የሚረዱ እነዚህ እነዚህ አንድ ላይ ካልተገናኙ እንዳንዴ ብክነት አለ። ይሄ በብዙ ሀገር ያለ ነው። በሀገራችንም ይሄ ነገር ያደገበትም የታየበትም አለ። ለምሳሌ በዘመን ኃይለ ሥላሴ አፈወርቅን አፈወርቅ ያሰኙት ንጉሱ ናቸው። የእሳቸው አክብሮት፣ የእሳቸው ሽልማት፣ የእሳቸው አካሄድ ነው። እሳቸው ባያከብሩት ሌሎች ሀገሮች አያከብሩትም። ጥራቱን አይደለም አሁን የምናገረው። እንደዚሁ እያለን ስንሄድ በዘመነ ደርግ ደግሞ ሰዓሊ የከነቀጽር ስሙ የእድር አህያ የሆነበት ጊዜ ነው። ወደ እድገት የገባበት ሳይሆን ወደ አገልግሎት፣ ወደ የእድር አህያ ማለት ሁሉም የሚጭነው ማለት ነው እና እንደዚያ የሆነበት ጊዜ ነው። አሁን ደግሞ ሰዓሊው በራሱ በጣም የሚፍጨረጨርበት ከተገኘው የነቢባዊ ነጻነት ወይም ደግሞ ዲሞክራቲክ መብቶች የሳንሱር የምን ህግ ስለሌለው እንደፈለገው ይሰራል። ያንንም የሚከተሉ ብዙ አናቂዎች አሉ። ሁሉም የራሱን ያደንቃል። ለጥረት ግን የመጨረሻውን ትን ወደ ጥራት፣ ወደ ኳሊቲ ለመግባት ግን እንግዲህ የዘመን ጉዞ ይጠይቃል። ምክንያቱም ዛሬ ጥሩ ያልነው ነገ፣ ነገ ጥሩ ያልነው ከነገ ወዲያ እያደገ ካልሄደ ተመሳሳይ ስራ ውስጥ እንዳንሆን ያደርገናል። መልሱ ግን አሁን ለአንድ ሰዓሊ እንደ ማንኛውም ሙያ ተሰጦና ትምህርት ከክህሎት ጋር ያስፈልጓል። እውቀትና ክህሎት ትልቅ አጋዥ ኃይሎች ናቸው። ስርዓትን መፈጥሮ መሄድ አለበት። ፈላስፋ መሆን አለበት ሰዓት ላይ አድማጮች ለስነ ጥበብ እድገት ዋነኛው ለሰአሊያን ድጋፍ መስጠት፣ የማህበረሰቡን ንቃተ ህሊናም ማስፋት በመሆኑ ለስነ ጥበብና ባለሙያዎቹ ድጋፍ ያሉንን ከአዲስ አበባ ኢትዮጵያ ሰአሊና መምህር እሸቱ ጥሩነህን እንዲሁም ከቶሮንቶ ካናዳ ቃለምልልስ የሰጡንን ሰአሊ ዳንኤል ጌታሁንን በዶቸ በለስም በማመስገን የዕለቱን ቅንብሬን አጠናቅቃለሁ። አዚብ ታደሰ ነኝ። ጤና ይስጥልኝ።